ሰላም፣ እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ረቡዕ ነሐሴ 13 2012 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀመርን። በዛሬው ምሽት ከያዝናቸው ፕሮግራሞች መሃል ኢትዮጵያ ሁለተኛ ሳተላይት ልታመጥቅ እየተዘጋጀች መሆኑን የሚጠቁም መረጃ ይዘናል። ያቺኛዋ ሬዞሉሽኗ 13 ነች፣ እቺ ደግሞ ያው ሬዞሉሽኗ አምስት ሜትር ነች የበለጠ እየተሻሸለ መጣ ማለት ያችኛዋ ከዚህ በፊት ያለችዋ ማትሸትኑ ቦታዎችን ደግሞ ከበር ታረጋለች። የኢትዮጵያ ስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር የሆኑትን ዶክተር ሰለሞን በላይን የሰማችኋቸው አዲስ የምትመጥቀውን ሳተላይት በተመለከተ የሚሉን ይኖራል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። የምሽቱ አስተናጋጃችሁ ስመኝሽ የቆየ ነኝ። በቅንብሩ ደግሞ ኤልያስ አስማረ አብሮኛለ። በቅድሚያ ከዓለም ዙሪያ ካሰባሰብናቸው ዜናዎች ጋር ሀብታሙ ስዩም ይጠብቃችኋል። ሰግናለሁ ስመኝሽ። የማሊ ፕሬዚደንት ኢብራሂም ቡባካር ኬታ ትናንት ማክሰኞ ሥልጣናቸውን ለቀቁ። ፕሬዚደንቱ ሥልጣናቸውን የለቀቁት ያመፁ ወታደሮች በቁጥጥር ስር ከዋሏቸው ከጥቂት ሰዓታት በኋላ ነው። በሀገሪቱ ለወራት ግዙፍ የተቃውሞ እንቅስቃሴ ከቀጠለ በኋላ ትናንት ወታደሮቹ አመፀው ወጥተዋል። የ75 ዓመቱ ቡባካር ኬታ በመንግስቱ ቴሌቪዥን ቀርበው ባደረጉት የሥልጣን መልቀቂያ ንግግራቸው ደም እንዳይፋሰስ መከላከል ብችል በወደድኩ ነበር ሲሉ ተደምጠዋል። ፕሬዚዳንቱና ጠቅላይ ሚኒስትሩ ቡቡ ሊሴ ትናንት በፕሬዚዳንቱ መኖሪያ ቤት ከተያዙ በኋላ በአቅራቢያው ባለችው ኬታ ከተማ ወደሚገኘው የጦር ሰፈር ተወስደዋል። አፍሪካ ሀገራት የኢኮኖሚ ማህበረሰብ ኤኮዋዝ የፕሬዚደንቱን መታሰር ዜና ተከትሎ አባል ሀገራቱ ማሊን የሚያዋስኑ ድንበሮቻቸውን ዘግተዋል። አባል ሀገራትም የገንዘብ ነክ ግንኙነት እንዳያደርጉም ወስኗል። ማሊን ከድርጅቱ ውሳኔ ሰጪ አካልነትም አግደዋል። በትናንትናው እለት ለሁለተኛ ቀን የተካሄደው የዲሞክራቲክ ፓርቲ ጠቅላላ ጉባኤ ኮንቬንሽን የቀድሞው ምክትል ፕሬዚደንት ጆ ባይደንን የፓርቲው ፕሬዚዳንታዊ እጩ አድርገው በይፋ ሰይሟል። በድረገጽ ወይም በኢንተርኔት በተካሄደው በዚህ ጉባኤ የጆ ባይደንን ባለቤት ጂል ባይደንን ጨምሮ ከዲሞክራቲክና ከሪፐብሊካን ፓርቲዎች የተጋበዙ እንግዶች እጩ ፕሬዚዳንቱን ጆ ባይደንን በመደገፍ ንግግር አድርገዋል። ከነዚህ መካከል የቀድሞው ፕሬዚደንት ቢል ክሊንተን፣ የቀድሞው የውጭ ጉዳይ ሚኒስትር ኮሊን ፖውል ይገኙበታል። ጠቅላላ ጉባኤው በዛሬው ዕለት ቀጥሎ የሚውል ሲሆን የቀድሞው ፕሬዚደንት ባራክ ኦባማን ጨምሮ የተለያዩ ተጋባዥ እንግዶች እንደሚናገሩ ይጠበቃል። እስራኤልና ሱዳን የሰላም ስምምነት ላይ ለመድረስ እየተቃረቡ መሆናቸው ተገለጸ። እስራኤል ከጥቂት ቀናት በፊት ከተባበሩት አረብ ኤሚሬቶች ጋር ታሪካዊ የሰላም ስምምነት መድረሷ ይታወሳል። ሀብታሙ ስዩምን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንለፍ። የሁማን ራይትስ ዋች የተሰኘው የሰብአዊ መብት ተሟጋች ድርጅት ኢትዮጵያ ውስጥ በእስር ላይ የሚገኙ ፖለቲከኞችና ጋዜጠኞችን በተመለከተ ያወጣውን ሪፖርት አስመልክቶ የኢፌዴሪ ምክትል ጠቅላይ አቃቤ ሕግ ፍቃዱ ጸጋ ከጣቢያችን ጋር ያደረጉት ቆይታ የመጀመሪያው ክፍል በትላንትናው ዕለት ተደምጧል። አቶ ፍቃዱ በእስር የሚገኙ ጋዜጠኞችንና በእስር ላይ የሚገኙ ሌሎች ሰዎችን የጤና ሁኔታ የሚመለከቱ ጉዳዮች ላይ የሰጡትን መልስ ያካተተው ሁለተኛው ክፍል ለዛሬ ተዘጋጅቷል። ቆይታቸው ከሀብታሙ ስዩም ጋር ነው። ሌላው ጉዳይ በፍርድ ቤት የተሰጠን ትዕዛዝ አለመፈጸምን ይመለከታል። ፍርድ ቤት በዋስትና እንዲለቀቁ የፈቀደላቸውን ግለሰቦች ፖሊስ ግን በራሱ ስልጣን በእስር ያቆያል የሚል ወቀሳ አቀርቧል። ለአብነት የተጠቀሰው በቁጥጥር ስር ከዋሉት አቶ በሪሁ ተወልደን ጨምሮ ሶስት የህዋት ባለስልጣናት ፍርድ ቤት በዋስ እንዲለቀቁ ፈቅዶ ቀረበው አቤቱታም ይህንኑ የሚያጠናክር ሆኖ ሳለ ፖሊስ ግን ሊፈታችሁ አልቻለም ይላል። የመጀመሪያ ደረጃ ፍርድ ቤት ዋስትና ሲፈቅድ ከፍተኛ ፍርድ ቤት ይግባኝ የመጠየቅ ሁለታችን መብትለን እነሱ ሲከለከሉ እኛም ሲፈቀድ መርማሪው አካል ማለት ነው ለሁለቱም አካል የግባኝ መብት ይሆናል። ሁልጊዜ የፍርድ ቤት የመጨረሻ ውሳኔ ላይ ይግባኝ ትጠይቃለህ። ይግባኝ ስትጠይቅ ታሳግዳለህ። ይግባኝ እስክትጠይቅ ናቹራሊ አንድ ቀን አ ሊሆኑ ይችላል። ለምሳሌ አልባስ በዛ ጉዳይ ላይ ማለት ነው። አሁን መረዳት ያለብን የፍትህ ስርዓቱ የመጀመሪያ ደረጃ ፍርድ ቤት ያዘዘውን በዛ ላይ ቅር ተሰኝቶ ተጠርጣሪው። መርማሪውም አካል ቅር ይግባኝ መጠኝ መብታል መጀመሪያ ፍርድ ቤት ዋስትና የለቀቃቸው መርማሪው አካል ይግባኝ ጠየቀ። ከዛ በኋላ አዲስ ፋክት አግኝተናል ካሉ በኋላ በዛኛው በድሮ ከተለቀቁ የፌዴራል ፖሊስ ምርመራ እያጠራባቸውን የሚል በራሴ በኩል እኔም እንዲሁ ሰምቼ ጠይቀን ማጣራት ሙከራ አድርገናል። በዚህ መሀል የቆዩት ያለ ዋስትና የቆዩት የትኛውም ፍርድ ቤት ውቅና የቆዩት ቀናት ካለ ይህም ባደረገው አካል ላይ ተገቢውን እርምጃ መውሰዱ እንደተጠበቀው ሆኖ በወቅቱ የተፈጸመው ህጉ ስለሚበቅል የፌዴራል ፖሊስ ስልጣን ስለሚወርቅ ተጨማሪ ከዛም ከመጀመሪያው ከተጠረጠሩበት ጉዳይ የተለየ ነገር ስለመጣ ይዘነዋል የሚል ሪፖርት ነው ያለው። እንደ ትግራይ አቃቢ ህግ መዝገቡን እንመረምራለን እናየዋለን። አይኔም አንዳንዱን በሜዲያ ላይ እየሰመቸም ጀምር አሁን የወጣውንም ሪፖርት አይተን ጭምር ስለሆነ ጥያቄ ማድረግ የጀመርነው። መዝገቦቹን ካየሁት ውስጥ ግን በይግባኝ ቆየታቸው በስተቀር ከዛ በኋላም የመጀመሪያ ፍርድ ቤት ውሳኔ ተከብሮ ዋስትናቸው ተፈቅዶ ተለቀው በሌላ በፍርድ ቤት መያዣ ትእዛዝ በዚ ፖሊስም ብሎም አይደለም በሌላ የፍርድ ቤት መያዣ ትእዛዝ ከመያዛቸው በስተቀር የተፈጸመ የህግ ክፍተት የለም። በፍርድ ቤት ቅና የሰራነው ነገር ህጋዊ ነው። ሁል ጊዜ መጨረሻ አንድ ጥያቄ የጋዜጠኞችን እስር ይመለከታል። አምስት ጋዜጠኞች ለእስር ተዳርገዋል። ኢትዮጵያ ወትሮ በምትታወቅበት የጋዜጠኞች እስርና መሳደድ እየተመለሰች ይሆን የሚል ስጋትም አይሏል። በእርግጥ ጋዜጠኞቹ ሙያዊ ኃላፊነታቸውን ከመወጣት አልፈው በወንጀል ለመጠርጠር የሚያበቃ ጥፋት አጥፍተዋል ብለው ተቃውሞ ያምናሉ ወይ? በምን ሁኔታ ነው የእነሱስ ጉዳይ እየታያለው? እነማን ናቸው? ያሲን ጁማ፣ የኬንያው እንዲሁም ደግሞ የአስራት ጋዜጠኞች የሆኑት በላይ ማናየና። የኬንያውን በተመለከተ ትናንትና ተጠይቄ ምላሽ ለመስጠት ሞክር ያለው፣ ሲጀመር ጋዜጠኛ ነው የሚለውን እኛ እናቀውባ። የእኛን የምርመራ ፕሮፋይል መቼ ብታየው እሱ ራሱ የሰጠው ቃል የአይቲ ባለሙያ ነኝ ብሎ ነው የሰጠን ቃሉ። ጠርጥረን የያዝ ነው አቶ ጀዋር ቤት ፍተሻ ስናደርግ ከሕጋዊ ፈቃድ ውጭ ያስገባቸው የቴሌኮም እቃዎች መኖራቸው፣ የሚሰጣቸው የቴሌኮም አገልግሎቶች መኖራቸው በመጠርጠሩ ከዛ ጋር ይህን ድጋፍ እያደረገ ያለው ሰው ነው ብለን ነው የአይቲ ባለሙያ ነኝ ብሎም ስለሆነ አንድም ለእኛ ቃሉ የሰጡ። እኔ ከሚዲያ ላይ ነው ጋዜጠኛ ነው የሚለውን የሰማሁት። እንደማንኛውም ቃሉን ሰጥ፣ በነጻነት በራሱ ፍቃድ ጋዜጠኛ ነኝ የሚል ያላነሳ ሁለተኛ በዚህ ሀገር ውስጥ ገብቶ የብሮድካስቲንግ ስራ መስራት ፈቃድ አልተሰጠውም ከሚመለከተውም አካል ወይ ደግሞ የኮረስፖንደንስ ፈቃድ የለውም ይበን ማለት ነው ይህን ስራ ለመስራት ። ስለዚህ በጋዜጠኝነት የምናውቀው ሰው አይደለም። የጠረጠርነው በጋዜጠኝነት ጋር በተገናኘ አይደለም። የአስራትም በተመለከተ ምናልባት በተደጋጋሚ ጊዜ አሁን በቅርቡ አዳዲስ ዘገባዎች ስለሰሩ እያሉ ወዲም አንዳንድ ሚዲያዎች ላይ ስማ ስለነበረ ሲጀምር ባ ከአስራት ጋር በተገናኘ ከሚዲያውም ጋር ከጋዜጠኞቹም ጋር የተፈጸመ ወንጀል አለ እንቅስቃሴ ይደረግ ቁጥጥር ስር ውሎ ይጠሩ የሚለው አቅጣጫ የተሰጠው ገና ሰኔ ሀያ አራት እቅድ ሲወጣ ነው። ፖሊስ አፈጻጸሙ ላይ ዘግይቶ በመያዙ አንዳንድ ትርጉሞች ሲሰጡ ሰምቻለሁ። አንዳንዱ ባላንስ ለማድረግ ነው ይልሃል። አንዳንዱ አይ በቅርቡ ሄዶ ተጎጂዎቹ ዘገባ ስለሰራ ነው የሚል ሚዲያ ላይ ይሰማል። እንደ ማንኛውም ሰው ሰምቻለሁ። ነገር ግን እንደ ምርመራ አካል አስራት ሚዲያ፣ አስራት ዲደብሊው፣ ኦኤምኤን ሚዲያ እነዚህ እንደ ሚዲያም ፈቃድ ያገኙትን ከፈቃዳቸው እንዲታገድ በሚመለከተው አካል የወንጀል ክስ ደግሞ የሚመለከተው አካል የወንጀል ክስ በእነዚህ ተቋማትም ላይ ሆነ በእነዚህ ተቋማት ስር በሚሰሩ በወንጀሉ በፈጸሙ ሰዎች ላይ ምርመራ እንዲጣራ አስቀድሞ ነው የተወሰነው። አፈጻጸሙ ላይ ቁጥጥር ስር አዋዋሉ ላይ መዘገጅቶች ተፈጥረዋል። ግምጋማ አድርገን ለምን ዘገጀው ተብሎ ነው ኋላ ላይ ቁጥጥር ስር እንዲውሉ የተደረገው እንጂ ወደ ኋላ የተሰራው ሌላ ነገር እንትን ለማድረግ አይደለም። ለምን ወንጀል አሁን እዚህ ሀገር ላይ ያሉ ሁለት ጥያቄዎች የሆነ ነው። በአንድ በኩል ልቅነት መኖሩን የሚያነሳ ይኖርና ይዘን ለመመርመር እንኳን ስትሞክር ደግሞ ልቅነቱ ያለው እዛኛው ጋር ብቻ መርምርና ይሄኛውን ግን ተውልኝ የሚልህ አለ። ይሄ ሊሆን አይችልም። እንደ መንግስት እየመረጥን አይደለም። ወንጀል ፈጽሞ ብለን የምንጠረጥረውን በሙሉ መመርመር፣ ወንጀል ፈጽሞ በተገኘ ልክ መክሰስ፣ ወንጀል አልፈጽመውም ደግሞ ነፃነቱን በህግ መሰረት ማሳወቅ ነው የሚጠበቅንና ታወቃል። እውነት ለመናገር ሚዲያ ላይ ነፃነት ነው የጠፋው ኢትዮጵያ ውስጥ ወይስ የሚዲያ ልቅነት ነው? ጋዜጠኛም ቢሆን ነጻነትን አክብሮ እንዳ ነጻነቱን አክብሮ እንዳይሰራ ነው ወይስ ህገ ወጥነት እንዲያበዛ ነው የሚለው፣ እናንተም እንደ ሚዲያ ባለሙያ፣ እንደ ህዝብም፣ እንደ ዜጋ መተታዘቡት ነው ብዬ ነው የማስበው። እና አሁን ሚዛኑን እየሳተ ያለው የሚዲያ የጋዜጠኛ ነጻነት አይደለም እያገላ ነፃነቱ ማንነት መሰረት ያደረጉ ግጭቶች እንድትቀሰቀስ የሚያደርግ ከሆነ በኤሌክትሮኒክስ ሚዲያውም በሶሻል ሚዲያውም በጋዜጠኝነት ስም የሚደረግ ከሆነ መስመር እየሳተ ይሄዷል። ይሄ ሀይ መባል አለበት። መሰረት ስለዚህ የትኛውንም ጋዜጠኛ ነፃነት የመንፈቅ ጉዳይ አይደለም። መስመር አለው ነው፣ መስመሩን አይለፍ ነው። የጋዜጠኛ ነፃነት መስመር አለ። በብዙዎቹም ሀገሮች እኮ የዘር ፍጅት መጨመር የተደረገባቸው እኮ በጋዜጠኛ ጥሪ እየተደረገ ነው፣ በኤሌክትሮኒክስ ሚዲያዎች ጥሪ እየተደረገ ነው። እና ወደዛ መድረስ አለብን ወይ? ሀይ መባል አለበት የሆነ ቦታ ላይ ተብሎ ነው የተነሳው። እና በፍጹም ሕግን አክብሮ የሰሩ ጋዜጠኞች የተነካ የለም። አሁንም እኮ በደንብ መንግስትን የሚተቹ ዘገባዎች አሉ በነጻነት እየሰሩ ማነካቸው፣ ህጉን እስካከበሩ ድረስ። እጅግ በጣም አመሰግናለሁ። አቶ ፍቃዱ ጸጋ የኢፌዴሪ ጠቅላይ አቃቢ ህግ ምክትል ኃላፊ፣ ለነበረን ቆይታ በእጅጉ አመሰግናለሁ። እግዜርትልኛ የዕለቱን አብይ ርዕስ ነበር የሰማችሁት። ከምክትል ጠቅላይ አብቃቤ ህግ ፍቃዱ ጸጋ ጋር በሁለት ክፍል የተደረገው ቆይታ አብቅቷል። ለቃለም ልልሱ ሀብታሙ ስዩምን እናመሰግናለን። እያዳመጣችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። ኢትዮጵያ በሚቀጥሉት ጥቂት ወራት ውስጥ ሁለተኛ ሳተላይት ወደ ህዋ ለማምጠቅ ዝግጅቷን እያጠናቀቀች መሆኑን የኢትዮጵያ ስፔስ ሳይንስ ቴክኖሎጂ ኢንስቲትዩት አስታወቀ። በዚህ ጉዳይ ላይ ኤደን ገረመው የኢትዮጵያ ስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር የሆኑትን ዶክተር ሰለሞን በላይን አነጋግራ ተከታዩን ዘገባ አሰናድታለች። ኢትዮጵያ የመጀመሪያ ሳተላይቷን ወደ ህዋ ካመጠቀች ስምንት ወራት ሞላት። ከስምንት ወራት በኋላም በመጪው ጥቅምት ወር ወደ ህዋ የምትቀላቀል አዲስ ናኖ ሳተላይት ገጣጥማ መጨረሷን አብስራለች። የኢትዮጵያ ስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ዶክተር ሰለሞን በላይ ስለ አዲሲቷ ሳተላይት እንዲህ ያስረዳሉ። ኢትዮጵያ ብዙ ህዝብ ያላት በጣም ሰፊ ሀገር ነች። ብዙ ቴክኖሎጂ ያስፈልገታል። ብዙ መረጃ ያስፈልጋታል። ኢትዮጵያ ማለት ባለፈው አመት አመት ቀናል ያነ እንግዲህ መረጃውን እየተጠቀምንበት ነው። ያ መረጃ ደግሞ ያቺ አንድ ሳተላይት ደግሞ በቂ አይደለች። ይኔ ብዙ ሀገሮች ብዙዎቹ ሀገሮች በሺህ የሚቆጠሩ አለ። የእኛ ፍላጎታችን ደግሞ ድህነትን ለመቀነስ ነው። ብዙ ስራ ይጠበቅብናል። ብሩ ብዙ መረጃ ይጠበቃል እና ያው ከዚህ በፊትም በጋራ ኮላብሬት ከስንሰራ የነበረች ናኖ ሳተላይት እንደተባለው የተወሰነ ክፍተት የምትሞላለን እንደዚ ሁለት ሺ አስራ ሶስት መጀመሪያ ወራት አካባቢ ለማምጠቅ ዝግጅት ላይ ምን እኛ በአሁኑ ሰዓት ኢትዮጵያ ማምጠቂያ ፕራይሬቲ ስላልሆነ አሁን በቅርብ ጊዜ አይኖ መጀመሪያ ቴክኖሎጂያችን ነው መጀመሪያው ሳተላይት ሊኖር ነው ምፈልገው። ስለዚህ ያው ጆይንትሊ ከቻይናዎች ጋር ነው አንደኛው ስትራቴጂያችን። ቀስ በቀስ ጆይንት ላይ አብሮን እየሰራን እየሰራን መጨረሻ ላይ ሙሉ በሙሉ እኛ የሳተላይት መጠጣጠሚያ ና ማፈበሪያ ሙሉ በሙሉ ሲኖረን ደግሞ የራሳችን ሙሉ በሙሉ ከዚሁ እንገናል ማለት ስለሆነ በጋራ ነው የተሰራችው እና ከቻይናዎች ጋር ነው። ዶክተር ሰለሞን አሁን ወደ ህዋ ልትመጥቅ የታሰበችው ናኖ ሳተላይት ከቀደመችው ኢቲአርኤስስ ዋን ሳተላይት የዘመነች እንደሆነች ና ያለውን የመረጃ ክፍተትም እንደምትሞላ ይገልጻሉ። ያቺኛዋ ሬዞሉሽኗ አስራ ሶስት ላይ ለአየር ንብረት፣ ለግብርና፣ ለውኃ፣ ለማዕድን መላካ እየጠበቃ ታገለግላል። ያ ማለት ግን በሙሉ የኢትዮጵያን ከጫፍ እስከ ጫፍ ከዳር እስከ ዳር በአንድ ጊዜ ያደርሳል ማለት አይደለም። እቺ ደግሞ ያው ሪዞሉሽኑ አምስት ሜትር ነች። ሪዞሉሽን ማለት ኢሜጁን ወይም ምስሉን የማሳየት ዲግሪ፣ ቁጥሩ እየቀነሰ ሲሄድ በጣም ግልጽ የሆነ በጣም ጥሩ እየሆነ ይሄዳል ማለት ነው። የዛኛው ማለት ነው እንግዲህ አምስት ማለት እና የበለጠ እ እየተሻሻለ መጣ ማለት ነው። ስለዚህ በዛ ክፍተት ደግሞ አንደኛ ሪዞሉሽኑን በጣም ይጨምራል፣ ሁለተኛ ደግሞ ያችኛዋ ከዚህ በፊት ያለችዋ ማትሸትኑ ቦታዎችን ደግሞ ከበር ታደርጋለች። ስለዚህ ዋናው የመጀመሪያውን በተለይ በነዚህ በግብርና ዘርፍ ላይ በአካባቢ ጥበቃ ላይ በውሃ ላይ በማይኒንግ ላይ እና ኢትዮጵያ ቅድሚያ የሰጣቻቸው የልማት አጀንዳዎች ላይ ነው ትኩረት የሚታደረግ። ዶክተር ሰለሞን አያይዘውም የአየር ንብረትና የኮቪድ አስራ ዘጠኝ ወረርሽኝ በስራው ላይ የሚያሳድረው ተጽዕኖ ተገምግሞ በመጪው ጥቅምት ወር ላይ ሳተላይቷ ልትመጥቅ እንደምትችል ይጠቁማሉ። ያው የአየር ንብረት የኮቪድን ጉዳይ አናላይዝ ማድረግ ይጠይቃል። በጣም ክላውድ ሆነ ያለበትን ሁለተኛው ደግሞ እንደዚህ አይነት ኦርቢት ላይ መዋር ላይ ስትመዘገቢ ስፖት ይባላል እንደዚህ አይነት ሳተላይት የሚሄድባቸው ላንች ሲመጥቁ በዛች ታይም ዊንዶ ውስጥ እንግዲህ በዛች ዊንዶ ዊንዶ ጊዜ ውስጥ አየር ንብረቱ ሞር ግልጽ መሆን አለበት፣ ጥሩ መሆን አለበት። እነሱ እነሱ እየታየ ነው ማለት ነው። ሌላ ደግሞ ያው እንግዲህ እንደምታ እንደሚታየው የአሁኑ የወረርሽኝ ጉዳይ ኮቪድን ደግሞ ያው እየጨመረ ነው ወይ የሚሄደው እንዴት ነው የሚታየው? ተጽዕኖ ስለሚፈጥር እሱንም እንደ ታሳቢ የሚወሰዱ ነገሮች አሉ። እንግዲህ አሁን ባለው ሁኔታ እንደው እስቲ ጥቅምት ውስጥ እያልነ ነው እንግዲህ የበለጠውን ደግሞ አጠቃላይ ዝርዝሩን አጣርተን ደግሞ እንቀርባለን ትንሽ ዲስከስ። የኢትዮጵያ የስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ዳይሬክተር ዶክተር ሰለሞን በላይ አክለውም የኢትዮጵያ የስፔስ ሳይንስ መገጣጠሚያ ለማስጀመር በጀት ተፈቅዶ ማለቁን ገልጸው በኮቪድ አስራ ዘጠኝ ምክንያት ሁኔታዎች ቢቀዛቀዙም የንድፍ ስራዎች ግን እየተሰሩ መሆናቸውን አስታውቀዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንንና እንግዳዋን ዶክተር ሰለሞን በላይን እናመሰግናለን። የጋቢና ጉዟችን ከአሜሪካ ድምፅ ይቀጥላል። ወደ ቀጣዩ መሰናዷችን እንለፍ። በተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ጽህፈት ቤት ከቤኒሻንጉል ጉምዝ ክልል ድጋሚ የተፈናቀሉ ከ3700 በላይ ሰዎች አስቸኳይ ድጋፍ እንደሚያስፈልጋቸው ባለፈው ሳምንት ባወጣው መግለጫ አስታውቆ ነበር። ይህን ተከትሎ የክልሉ አደጋ ስጋት ስራ አመራር ኮሚሽን ድጋሚ የተፈናቀለ የለም ሲል አስተባብሏል። ከሳምንታት በፊት ከመተከል ጉባ ወረዳ ከተፈናቀሉ መካከልም 221 ሰዎች መመለሳቸውን ኮሚሽኑ ገልጿል። የሰብአዊ ድጋፍ ማስተባበሪያ ጽህፈት ቤቱ ድጋሚ ተፈናቀሉ ያላቸውን አስመልክቶ የምዕራብ ዞን አደጋ ስጋት ሥራ አመራር ጽህፈት ቤት ከቤኒሻንጉል ጉሙዝ ክልል ድጋሚ ተፈናቅሎ በመጠለያ ውስጥ ያለ የለም ካለ በኋላ ባለፈው ዓመት ተፈናቅለው ወደ ክልሉ ያልተመለሱ በርካታ ሰዎች ግን የሰብአዊ ድጋፍ እየተደረገላቸው መሆኑን ገልጿል። ጉዳዩን የተከታተለው ናኮር መልካ ተጨማሪ አለው። በተባበሩት መንግስታት ድርጅት የኢትዮጵያ ሰብአዊ ድጋፍ ማስተባበሪያ ጽፈት ቤት ከቤኒሻንጉል ጉሙዝ ክልል ድጋሚ ተፈናቀሉ። ከ37,000 በላይ ሰዎች አስቸኳይ ድጋፍ እንደሚያስፈልጋቸው ባለፈው ሳምንት ባወጣው መግለጫ አስታውቋል። ጽህፈት ቤቱ ነሐሴ 7 2012 ዓ.ም ባወጣውና ለተለያዩ የብዙሃን መገናኛዎች በላከው መግለጫ ከዚህ ቀደም ከክልሉ ከካማሺና አሶሳ ዞኖች ተፈናቅለው ከነበሩና ወደ ክልሉ ከተመለሱ 64594 ሰዎች መካከል ከ37ሺ በላይ ሰዎች በድጋሚ ተፈናቅለው በኦሮሚያ ክልል ምራብ ወለጋ ሰባት ወረዳዎች ውስጥ እንደሚገኙ ገልጿል። ጽህፈት ቤቱ ድጋሚ የተፈናቀሉበትን ምክንያት ሲያትትም የመሰረታዊ አገልግሎቶች እጥረት፣ የጸጥታ ስጋት፣ የመልካም አስተዳደር እጦት እና ሌሎችንም አስፍሯል በመግለጫው በዚህ ዙሪያ ተጨማሪ መረጃ ለማግኘት ወደ ዊ ድጋፍ ማስተባበሪያ ጽህፈት ቤቱ የኮሚኒኬሽንስ ቡድን መሪ ወይዘሮ ማልዳና ደውጋ ብንደውልም በሚቀጥለው ሳምንት ስለ ጉዳዩ ተጨማሪ ማብራሪያ እንደሚያወጡ ገልጸው መግለጫውን እንድንጠብቅ ጠቁመዋል። በምዕራብ ወለጋ ዞን ነጆ ወረዳ ውስጥ እንደሚኖሩና ከካማሺ አገሎ ወረዳ ተፈናቀልኩ፣ ለደህንነቴ ስለመሰጋ ስሜን አልጠቅስም ያሉ ግለሰብ ለሁለተኛ ጊዜ የተፈናቀሉበትን ምክንያት እንዲያስረዳሉ ከካማሺ ዞን አገሎ ወረዳ መስከረም 16 2011 ዓ ም ተፈናቅለን ኑሯችንም ምስቅልቅሎ ወጣ። ከዛ በ2011 ዓ ም ወረሃ ግንቦት ውስጥ አካባቢው ተረጋግቷል ስንባል ወደ አገሎ ተመልሰን ነበር። ነገር ግን ቤታችን ቀያችን፣ አልነበረም። ለመኖርም አመቻ አልነበረም። ለማረስም ሆነ ለመነገድ ከብትም ለማርባት ስላልቻልን ድጋሚ ተፈናቀልን። በአሁኑ ጊዜም መንግስት አልፎ አልፎ በሚያደርግልን ድጋፍ በነጆ ከተማ ውስጥ እየኖርን ነው ብለዋል። የሰባት ልጆች እናት መሆናቸውን የገለጹት ስማቸውን መጥቀስ ያልፈቀዱ ወይዘሮም በነጆ ወረዳ ውስጥ ከነልጆቻቸው ተጠልለው እንደሚገኙ ገልጸዋል። በአሁኑ ጊዜ ያሉበትን ሁኔታ እንዲያስረድተዋል ወደ ተፈናቀልንበት ቦታ ስንመለስ ቤታችን፣ የቤት ውስጥ መገልገያችን አንድም የለም። መንግስትን በወቅቱ በግዴታ ስለመለሰን እዛም ስንደርስ ለመኖር ስላልተመቸን ተመልሰን በአሁኑ ጊዜ በሰዎች እርዳታ በነጁ ከተማ ውስጥ እየኖርን ነው ብለዋል። አስቸኳይ እርዳታ እንዲደረግላቸውም ጥሪ አቅርበዋል። እነኚሁ ተፈናቃዮች የልጅ እናት ሕፃን የአካል ጉዳተኛና ብዙ የተጎዱ ሰዎች አሉ። የሚበሉት የሚጠጡት፣ መጠለያም የሌላቸው ብዙ ናቸው። መንግስት ቦታ ሰጥቶን የስራ ሁኔታም አመቻችቶልን ወደ ቀደመው የልማት ስራችን መመለስ እንፈልጋለን። ወገናችን ነው ብሎ ከጎናችን የሚቆም አካል ያስፈልገናል ብለዋል። ባለፈው 2011 ዓ.ም በተከሰተው ግጭት ከቤኒሻንጉል ጉሙዝ ተፈናቅለው ወደ ክልሉ ሳይመለሱ የቀሩና በምዕራብ ወለጋ የተለያዩ ወረዳዎች ውስጥ ለተለያዩ ችግሮች የተጋለጡ ተፈናቃዮች እንዳሉም ከተፈናቃዮች መካከል ገልጸዋል። የምዕራብ ወለጋ ዞን የአደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ኢሊያስ ከድር ከቤኒሻንጉል ጉሙዝ በድጋሚ ተፈናቅለው ወደ ዞኑ የመጡ የሉም ብለዋል። ቁጥራቸውን ባይገልጹም ከዚህ ቀደም ወደ ቤኒሻንጉል ጉሙዝ ያልተመለሱ ተጨማሪ የሰብአዊ ድጋፍ የሚያስፈልጋቸው እንዳሉ ግን አልሸሸጉም። ሰኞ መመ ከቤኒሻንጉል ጉሙዝ ክልል በ2011 ዓ.ም ተፈናቅለው የነበሩ በተሰራው የሰላምና እርቅ ተግባር ተመልሰው ነበር። እንደ ሁለተኛ መፈናቀል ተደርጎ የወጣው መግለጫ ፍጹም ስህተት ነው። ድጋሚ የተፈናቀለ ሰው የለም። ነገር ግን ያለው መፈናቀል በሁለቱ ክልሎች ወሰን አቅራቢያ ሊኖሩ የነበሩት ህይወታቸውን እንደ ቀድሞ መምራት ስላልቻሉ መንግስትና የተለያዩ የእርዳታ ድርጅቶች ድጋፍ እያደረጉላቸው ነው። ቤት ንብረታቸው በመውደሙና በጸጥታ ስጋት ወደ ቤኔሻንጉል ጉሙዝ ውስጥ ያልተመለሱም ነበሩ። እነሱም በሰባት ወረዳዎች ውስጥ ይገኛሉ። ይህ ግን በድጋሚ መፈናቀል የተከሰተ አይደለም ብለዋል። የቤኒሻንጉል ጉሙዝ ክልል የአደጋ ስጋት ስራ አመራር ኮሚሽን ኃላፊ አቶ ታርቀኝ ታሲሳ ከክልላችን ድጋሚ ተፈናቀለ ሰው የለም ሲሉ አስተባብለዋል። እንደገና ተፈናቀሉ የሚባለውን ለማጣራት ሞከርን። በነሱ ገለጻ ሰዎቹ መጀመሪያ ተፈናቅሎ ነበር ወደ ቦታቸው ተመለሱ፣ ከዛ ተመልሶ ወጡ። እንግዲህ ይህን የሚገልጹት ሁለት ሺ አስራ አንድ አካባቢ የነበረውን ስለዚህ ይሄ ነገር በእኛ ረ የለም ኦሮሚያ ኮንፊርም እንዳደረጋቸው እና ከኦሮሚያ ጋር እንደገመገሙት ዲግሪቭ እንዳደረጉት እና እንደተስማሙት ነው እነሱ የሚገልጹት። በእኛ በኩል ግን የተፈናቀሉት ሙሉ በሙሉ ወደ ቀያቸው የተመለሱ መሆኑን በቦታቸው ላይ ሆኖ አስፈላጊ የሆነ ፉድ፣ ነን ፉድ እና ዱሬብል ሶሉሽን በየፕሮግራሙ እየተደረገላቸው መሆኑን እና ሰዎች ወደ ነበሩበት ሰላም መግባባት እና አብሮ መኖር የተመለሱበትና ጥሩ ከመጀመሪያው የበለጠ መግባባት ውስጥ እንዳሉ እ ኢንፎርሜሽን ያለን እና በካማሽ ዞን፣ በአሶሳ ዞን በማውቀው ምንም አይነት በአሁኑ ጊዜ ችግር የሌለ መሆኑን እኛ የምናውቀው በቤኒሻንጉል ጉሙዝ መተከል ዞን ጉባ ወረዳ ከሳምንታት በፊት ተከስቶ በነበረው ግጭት ተፈናቅለው ከነበሩ መካከልም ሁለት መቶ ሀያ አንዱ ተመልሰዋል ሲሉ ገልጸዋል። አቶ ታረቀኝ ሶስት ቀበሌ ላይ የነበሩ ሁሉም ማህበረሰብ ተደናግጦ የወጣበትና ወደ አንድ መቶ ሰላሳ ስድስት የሚሆኑ ከአንድ ቀበሌ ወደ ሁለት መቶ ሀያ አንድ ሰው የሚሆኑ ከሌላ ቀበሌ አስራ ሶስት ሰዎች የሚሆኑ ከሌላ ቀበሌ ሶስት ቀበሌ ያዛ የተፈናቀሉ ናቸው። እነዚህ ተደናግጦ የወጡ ናቸው። ሁለት መቶ ሀያ አንዶቹ ወደ አሁኑ የተመለሱበት ሁኔታ ነው ያለው። መቶ ሰላሳ ስድስቶቹ አሁንም በሂደት ላይ ያሉ ናቸው። በእኛ በኩል የለት ድጋፍ አድርገንላቸዋል። እነዚህ በአጠቃላይ ሶስት መቶ ስልሳ ሰባት ሰዎች ናቸው። በአሁኑ ጊዜ በጉባ አንጻራዊ ሰላም ያለ መሆኑንም ጨምረው ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ ዮናታንን ለዘገባው እናመሰግናለን። የዕለቱን ፕሮግራማችንን ከማጠቃለላችን በፊት ዛሬ በኢትዮጵያ ኦርቶዶክስ ክርስትና እምነት ተከታዮች ዘንድ የደብረ ታቦር ወይንም ቡሄ በዓል ተከብሯል። በዓሉን ለምታከብሩት ሁሉ በመላው የአሜሪካ ድምፅ ባልደረቦቼ ስም መልካም በዓል እንዲሆንላችሁ እየተመኘው በዓሉን የሚዘክር ሙዚቃ ለስንብት እንጋብዛለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አቀናባሪ ኤልያስ አስማረና እኔም ሳስተናግዳችሁ ያመሸውት ስመኝሽ የቆየነን በፌስቡክ ገጻችን፣ አት ቪኦኤ አማሀሪክ በትዊተር ሃሽታግ ጋቢና ቪኦኤ እንዲሁም በኢሜል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት። አመት ለአመቱ ያድርሰን። Bye. <laughs>